You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasik Nuthalan. Mulu program and date madam at the Maradat, SBS.com.au <laughs> slash Sam ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን ለቃለ ምልልስ ስለቀረቡ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቅርቡ በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን በምስራቅ አውስትራሊያ ና ኒውዚላንድ አጉረ ሰብከት በወቅታዊ የሀገራችን ሁኔታ ላይ ያወጣው መግለጫ ነበረ። ባለፈው ሐምሌ አስራ ሁለት ላይ ይህ መግለጫ አጠቃላይ ይዘቱ ምን ይመስላል? ለመግለጫውስ መውጣት ምክንያቶቹ ምንድን ናቸው? በስማ ወልዶ መንፈስ ቅዱስ አምላክ አምላካችን እግዚአብሔር በምረት ስለጠበቅን በቸርነትን ስለተንከባከብክን እናመሰግናለን። እንደገና ደግሞ የምንወያየውን እንድትባረክልን ለምናለን። በጣም እግዚአብሔር ስትልኝ ያመሰግናል ያለው እኔ ጥያቄው ይህንን እድልም ስለሰጣችሁ በጣም በጣም ነው ማመሰግነው። እናንተ አሁን ጊዜ ለኢትዮጵያ ሕዝብ ስለምሰሩ እግዚአብሔር የኢትዮጵያ አምላክ ይጠብቃችሁ። ዋናው የዚህ መግለጫ ዋና ነገር ባለፈው በሰኔ ሀያ ሁለት ይመስለኛል በተካሄደው በሀገሪቱ ላይ በተደረገው ጭፍጨፋና የንብረት ውድመት የአገር ጥፋት ምክንያት አድርገን ያ የሆነበት ምክንያት ምንድን ነው የሚለውንም ዳሰን ወደፊት ይሄ ነገር እንዳይደገም ምንድን ነው መደረግ ያለበት የሚል ምክረ ሀሳብም ለመስጠት እና በሞቱት የሞቱትን ያው ነፍሳቸውን እንዲምር የሀዘን መጽናኛ ያን ህፃኑን ታጋዩን ልጅ ጨምሮ ማለት ነው። እሱ ነው እንግዲህ ዋናው። የተፈናቀሉትንም እግዚአብሔር እንዲያጽናናቸው እንዲያበረታታቸው፣ ወደፊትም እንዳይደገም ይሄ ነገር ከየት ነው እንዴት ነው ሊቆም የሚችለው የሚለውን ምክረ ሀሳብ ለመስጠት ነው ዋና መግለጫው የወጣው። ሁላችሁም እንደምታውቁት እውነት እንነጋገር ከተባለ መቼም በየጊዜው እንደነቃለን በየጊዜው የሚያስገርመን የሚያስደንቀን ነገር አለ። በኢትዮጵያ ባለፉት ኦልሞስት እንግዲህ ሰላሳ አመት ሊሆን ነው በጣም በጣም ብዙ አስደናቂ ብዙ ክፉ ጭከና የተካሄደባቸው ነገሮች አሉ። በኮሚኒስቱም ዘመን ቢሆን የተወሰኑ ጭካኔ የተደረገባቸው ነገሮች አሉ እንደ ሰው እንደ ግድ ግን የአሁኑ የዚህ የሀያ ሰባቱና የአሁኑም አሁን ያለው እንቅስቃሴ ጠቅላላ እጅግ በጣም በተጠናና የሰውን ዘር በማጥፋት ደረጃ የተካሄደ ነገር ነው። ግን የአሁኑ ደግሞ በጣም በጣም በጣም የከፋ ነው። በጣም የከፋ አይምሮን የሚረብሽ በእውነት በኢትዮጵያ እንደዚህ አይነት ነገር ይከሰታል ብሎ የሰው ልጅ አስቦት የማያውቅ እንኳን በኢትዮጵያውያን ስለ ኢትዮጵያውያን ሰዎች ሲያስቡ ውጭ ያሉ ሰዎች እንኳን ኢትዮጵያውያንን ሂደው አይተው ስለ ኢትዮጵያ የሰውነት ባህሪ ሲያስቡ ደስታ ያልተለየው ርኅራኄ ያለው እውነትም የሰው መገኛ አገር ብለው የሚደነቁበት ሕዝብ እንደዚህ ወርዶ አውሬ ይሆናል ብሎ ማሰብ ከማይቻልበት ደረጃ ላይ ስንደርስ ይሄንን ይሄ መግለጫም አነሰን። እውነት ነጋገር ከተባለ እኔ ለአንድ ሳምንት ያህል እንቅልፍ እንኳን እምቢ ብሎኝ በእንባ ውስጥ ነው የነበርኩት እና በዚያ አሁንን ነው መግለጫውን እንድናወጣ ያደረገን በምድሪቱ ላይ የተደረገው ሰው እንዴት የራሱን ንብረት ተቀጥሮ የሚሰራበትን በባለቤትነት የያዘውን ንብረት እንዴት ያጠፋል? እንዴት የማያውቀውን ሰው በገጀራ ቆራርጦ ይጥላል? የማያውቀውን ሰው አንድ ቀን አይቶት የማያውቀውን ሰው በስም ዝርዝር ብቻ በጣቅሶ እንዴት ይጥላል? እንዴት እንዴት ያቃጥላል በእሳት? ይሄ ክሊናችን ሰበረው፣ አይምሮችን ረበሸው እና ለዚህ አንደኛ ጩኸት በእግዚአብሔር ፊት ጩኸት ነው። ሁለተኛ ደግሞ ያው ኢትዮጵያ ያለው መንግስትም ቢሆን ያሳየው ችልተኝነት ነው ና ይህንን ያደረገው ይህንንም ደግሞ እንዳይደገም ወደፊት ደግሞ ህዝቡም በምን መልክ መኖር እንዳለበት ለማሳሰብ ነው። የዚህ ሁሉ መንስኤ ተብለው የሚጠቀሱ ብዙ ነገሮች ቢኖሩም በኢትዮጵያ ውስጥ የነበረው በተለይ ደግሞ ተቻችሎ የመኖር ባህል ከጊዜ ብዛት እየተሸራረፈ መምጣቱ ይታወቃል። መከፋፈሉ፣ በሀሳብ መራራቁ እየበዛ መጥቷል። በኢትዮጵያ በተለይ በአሁን ሰዓት ዓለም ወደ አንድ መንደር በመጣችበት ጊዜ ኢትዮጵያውያ ኖችም በተለያዩ ሀገሮች ከስደተኝነት አልፎ ሰፋሪ ሆነን እየኖርን ያለን ህዝቦች ነን እና በተለያየ ሀገር ከእነሱስ ምን እንማራለን? በመጀመሪያ ለምንድን ነው ከዚህ የደረስነው? ተሸራረፈ የሚለው ነገር በስነ ስርዓት ስለተሰራበት ነው። የተወሰነን ማህበረሰብ የተወሰነን የእምነት ክፍል ጠላት ተደርጎ እና በእያንዳንዱ ባለበትም እንዳይስማማ ተደርጎ በስነ ስርዓት በደንብ ተዘርቶ ነው። በደንብ በስነ ስርዓት ተዘርቶ ጨንሶ፣ ያንን ነው እያጨርን ያለ ነው ስለዚህ አሁን እንደገና ሌላ ዘር አያስፈልገንም። ከበቂ በላይ የተዘራ ገና በቅሎ ያላቸር ነው ገና ብዙ መከር አለ። እኔ ባለፈው ብዙ ጊዜ ስናገር ነበር ዋጋ ሳያስከፍሉን አይቀሩም። እነዚህ እነዚህ ያለፈውን አመት በስልጣን ላይ የቆዩ አካላት ገና ብዙ ዋጋ ያስከፍሉናል። ምክንያቱም እነሱ ካልያዙ በእነሱ ካልሆነ በቀር በሌላ ተይዞ ኢትዮጵያ እንድትኖር የሚፈልጉ ሁነው አይደለም። እንደዚያ እንደዚያ አድርገው ነው የሰሩት። ያለ እነሱ ኢትዮጵያ እንዳትኖር አድርገው ነው የሰሩት። ስለዚህ ያ ስራ በበቂ መልክ ተዘርቶ ሰውም ገብቶት እያቸደ ነው። አሁን አሁን የአዝመራ መሰብሰቢያ ጊዜ ነው። ሰው የዘራው ያነ- የዘራውን ያነኑ ደግሞ ያቸዳል ነው የሚለው መጽሐፍ ቅዱስ። ሰው የዘራውን ያነኑ ደግሞ ነው የሚያቸደው። እንክርዳድ ዘርቶ ጥሩት እንዴት ሊያመርት የሚችል ሰው የለም። ስለዚህ የተዘራው መከፋፈል ነው፣ የተዘራው መለያየት ነው፣ የተዘራው በቀል ነው፣ የተዘራው ተበድልሃል ነው። የሌለ ታሪክ ተጽፎ ሐውልት እስኪቆም ድረስ በሰዎች አይምሮ እንዲቀረጽ ተደርጓል። ፍሬው አፍርቷል። ነገር ግን እንዳይታጨድ፣ እንዳይመረት ማድረግ እንችላለን። እንዴት አድርገን ነው? የመጀመሪያ ነገር የሚለያይ ነገር በቤተ ክርስቲያንም ሆነ በፖለቲካም ሆነ በየትኛውም አቅጣጫ የሚለያይ ነገር በቅቶናል። በተለይ በሃይማኖት ደረጃ ያለን ሰዎች እኛ እዚህ ላይ ከፍተኛ ጥንቃቄ ማድረግ አለብን። ሌላውን በመወንጀልና ሌላውን በመስደብ ትርፍ እናገኛለን ካል ጥቂት ትርፍ ነው የምናገኘው። ነገር ግን መጨረሻ ሲታጨድ አብረን ነው እኛም የምናጭደው፣ መከራውን አብረን እናጭዳለን። እነዚህ እኮ የዘሩ ሰዎች እኮ አሁን አብረው እያጨዱ ነው ስላልገባቸው ነው እንጂ ስለዚህ ሰውን የሚከፋፍል ፣ አገርን የሚከፋፍል የሰውን አይምሮ የሚበክል በሌላው ሕይወት ላይ ለመክበር የሚደረግ ነገር ከዛሬ ጀምሮ መቆም አለበት። የመጀመሪያው ነገር ይሄ ነው። የእርቅ የሰላም የይቅርታ ሁኔታ ነው መሰራት ያለበት። አሁን ያን ለዚያ ነው ቦታ ያለው። ሕዝቡን ቆስሏል፣ ደክሞታል፣ ሰልችቷል፣ ተርቧል፣ ተጠምቷል፣ ተለያይቷል፣ ተገድሏል። ማንም እኮ ያልተገደለ የለም ይመስለናል እንጂ ተገድሏል። ስለዚህ ሰልችቶታል። ይህንን መሸከም ከአሁን በኋላ አይችልም። ስለዚህ ህዝቡ የሚፈልገው አሁን ይሄ መዳን፣ መፈወስ፣ ማገገም፣ ሂሊንግ የሚባለው ያንን ነው የሚፈልገው አሁን። በቂ ነገር አድርጎናል እና ያንን ነው የሚፈልገው አሁን ስለዚህ፣ በእግዚአብሔር ስም ቤተክርስቲያን አደራ የምንጠይቀው በቤተ በቤተክርስቲያን ያለን ሰዎችም ኢቨን ከቤተሰብ ጀምሮ በምናደርጋቸው ማንኛውም እንቅስቃሴዎች የዚህ አይነት ነገር መቆም መቻል አለበት። ይህንን ካላቆም፣ እርግጠኛ ነኝ እመኑኝ፣ እኛንም ነው ጨርሶ ይዞን የሚጠፋው ዘረኝነት እኮ መጀመሪያ እኛና እነሱ በሚል ይለያል። ከዚያ ይቀጥልና የሚጣላው ሲያጣ፣ ወደ ራሱ ይገባል። አሁን እኮ ያየ ነው ይሄንን ነው። ኦሮሞ ኦሮሞ፣ አማራ አማራን ነው እኮ የሚጨፈጭበው። ይጠብ ይጠብ ይጠብና ቤተሰብ ነው የሚሄደው። ሚስቴ ከማን ጋር ነው ከየት ነው ዘር ያላት ወደሚለው ነው የሚሄደው። ልጆች እኮ ይህን ያህል ግማሽ ዘር አላቸው። ይኸው ባለፈው እኮ ተናግረዋል። አማራ ያገባችሁ ኦሮሞ ያገባችሁ እንደዚህ አይነት ነገር ስለዚህ ይሄ ዘረኝነት የሚባል ከሰውነት ባህሪ አውጥቶ አውሬ ስለሚያደርግህ ይህንን የአውሬነት ባህሪ ደግሞ ሌላ የመለያየት ነገር ካደረግንበት ወደ አለ መኖር ነው የምንሄደው። እመኑኝ፣ አንዱ ጠፍቶ ሌላው በሰላም አይኖርም። ስለዚህ ሁላችንም ተከባብረን ተባብረን መኖር ስንችል ብቻ ነው እንደ ሰው ልንኖር የምንችለው የሚል ነገር ነው። እኔ ያለኝ አመለካከት ጥሪ የሚሄ ነው። በውጭ ያሉ የህብረተሰብ ክፍሎች አገር ውስጥ ካሉት ባልተናነሰ መልኩ ለሀገር እድገትም ይሁን ለሀገር ጥፋት የሚያበረክቱት አስተዋጽኦ አለ። እዚህ አውስትራሊያ የሚኖረው ህብረተሰብ በተለይ ደግሞ በአውስትራሊያ እና በኒውዚላንድ አካባቢ የሚኖረው ህብረተሰብ ለኢትዮጵያ ሰላም፣ እዚህም ላለው ይሁን አገር ውስጥ ላለው ሰላም ምን ማድረግ ይጠበቅበታል ብለው ይመክራሉ? በጣም አመሰግናለሁ። በጣም ግሩም የሆነ ጥያቄ ነው ያጠየቅሽኝ የእኔ እህት። በመጀመሪያ እኔ አውስትራሊያ ስላለሁበት አይደለም። አሁን እውነት ልንገርሽ፣ በስሜት ሁኜ በእንባ ሁኜ ነው የምነግርሽ። በፍቅር እንባ ማለት ነው። አውስትራሊያ የሚኖር ኢትዮጵያዊ ለምን እንደሆነ አላውቅም፣ በጣም ጥሩ ማህበረሰብ ነው። እጅግ መልካም የሆነ ህዝብ ነው። በጣም እኔ እዚህ እንግዲህ ኦልሞስት ወደ ሰባት ዓመት ነው እየተመላለሱ ከልዩነቱ በፊትም ከልዩነቱ በኋላም እያገለገልኩ ያለሁት። ይሄ ማህበረሰብ በጣም ከፍተኛ የሆነ ማህበረሰብ ነው። ታዲያ ይሄ ማህበረሰብ አሁን ምንድን ነው ማድረግ ያለበት? ሁለት ነገር ነው። አዋቂዎች በእውቀታቸው ይህንን ተግዳሮት መቋቋም መቻል አለባቸው። እውቀት ያላቸው ሰዎች፣ የህግ ሰዎች፣ የአገሩ የህግ አገር ነው። እዚህ ሀገር ተቀምጦ ኢትዮጵያ ላይ ጦርነት የሚያውጅ ሰው እዚህ ሀገር ለምንድን ነው የሚቀመጠው? እዚህ ሀገር ይዋጋ። አሁን እዚህም እኮ ገና ጦርነት ሊከፍቱ ነው። በቀደም ዕለት አሜሪካን ሀገር ሰላማዊ ሰልፍ ያደረጉ ሰዎችን ተከታትሎ ከባቡር ሲደበድቧቸው አይቻለሁ። እዚህም ቦታ ላይ ጦርነት መክፈታቸው አይቀርም። ይህ ሀገር እንዲረበሽ ማድረጋቸው አይቀርም። ስለዚህ እዚህ ሀገር ያለው ማህበረሰብ በከፍተኛ ደረጃ ጥንቃቄ አድርጎ ተደራጅቶ እነዚህን ሰዎች በህግ በስነ ስርዓት እንዲታቀሙ ማድረግ አለበት። አንደኛ ሁለተኛ ሚዲያውን በመልካም ነገር መሙላት አለበት፣ በታሪክ መሙላት አለበት፣ በትምህርት መሙላት አለበት፣ በእርቅ መሙላት አለበት። ሶስተኛ አሁን በሚደረገው የእርዳታ እንቅስቃሴ በብዛት ሰው ኢትዮጵያ ያለው ሰው ወጣቱ በተለይ ስራ ፈት ነው እንደሰማ ነው። ስለዚህ ስራ ታገኛለህ፣ የእነ ከሌን ገንዘብ ቀምተን እንሰጣሃለን ስላሉት ነው። ተጃጅሎ ይህን ሁሉን ንብረት እያዋደመ ያለው በኢኮኖሚ ሰው ስራ እንዲይዝና የክፉ መርዝ ያለው ነገር እንዲነቀል በከፍተኛ ደረጃ ሰው መስራት እንዳለበት አምናለሁ። በተለይ አዋቂ ሰዎች፣ የቋንቋው ክሎት ያላቸው ሰዎች፣ የመንግስትን ፖለቲካ የሚያውቁ ሰዎች በዚህ ለሀያ አራት ሰዓት መስራት አለባቸው። ሶስተኛ የምንለው ነገር አለ፣ መሀል ላይ ያለው የምንለው ነገር አለ። በዚህ በእርቅ ሂደትም ሶስተኛ ወገን የሚባል አለ፣ መሀል ላይ ያለ። መሀል ላይ ያለው ሚዛናዊ ነው። አሁን በመቶ ዘጠና ፐርሰንት መሀል ላይ ነው ያለው ሚዛናዊው ማህበረሰብ ነው፣ ብዙ ነው። ክፉዎቹ ጥቂቶች ናቸው። በጣም የመጨረሻ ትንሾች ናቸው። ብዙ እኮ አንድ ቀን በመልካም ነገር ቢዘምት ክፋትን ዜሮ ያደርገዋል። ስለዚህ ብዙ ማህበረሰብ በመልካም ነገር ሊነሳ ይገባል። ወደ ከፍታ ልንነሳ የምንችለው በስራ መፍጠር፣ በመልካም ነገር መነሳት ይገባል ብዬ አስባለሁ። ቀደም ሲል የጠቀሱት ነገር ነበር፣ በተለይ ደግሞ ከታሪክ ዙሪያ ማለት ነው። የተሳሳቱ ታሪኮች እየተነገሩ በመጡ ቁጥር በሕብረተሰብ መካከል ግጭቶችን በመፍጠር ዛሬ የደረስንበት ደረጃ ላይ እንድንደርስ አንደኛው ምክንያት እንደሆነ ገልጸውት ነበር። ከዚሁ ጎን ለጎን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክን በመዘገብ በማቆየት ከሚታወቁት የሃይማኖት ተቋማት መካከል በጥንታዊነት አንዷ ናትና ቀደም ሲል እርስዎ የጠቀሷቸው የታሪክ መዛባቶች አሉ ብለው የሚያምኑ ከሆነና እነዛም ወደ ሌሎች ችግሮች እንዲያመሩ መንስኤዎች ከሆኑ ቤተ ክርስቲያኒቷ ካላት ማህደር ውስጥ ታሪክን ለማስተካከል፣ ታሪክን ለማስተማር በቀጥታም ሆነ በተዘዋዋሪ መንገድ እስካሁንስ ምን ሰርታለች? ወደፊትስ ምን ለማድረግ አስባለች? መቼም ይሄ በእውነት እንደው ግሩም የሆነ እንደው ለቤተ ክርስቲያንም በእውነት ለመስራት ሀሳቡ ቢኖራትም በአቅም ማነት ምክንያት የቀረ ነገር እና ደግሞ ዛሬ ነገ ዛሬ ሳይባል ዛሬ መጀመር ያለበት ነገር ነው ነገር ማድረግ ቢቻል ስኬት ይኖረናል ብዬ አስባለሁ የመጀመሪያው ነገር ቤተ ክርስቲያን ሲባል በነገራችን ላይ አማኙ በሙሉ ማለታችን ነው ከላይ የተቀመጡት ጳጳሳት አገልጋይ ቄሶች ማለት አይደለም ቤተ ክርስቲያን ስንል ከቅዱስ ሲኖዶስ ጀምሮ እስከ ተራ ምዕመን ድረስ አማኙ ማህበረሰብ ማለታችን ነው ኦርቶዶክሱ ማለታችን ነው ስለዚህ ይሄ ኦርቶዶክስ የታሪክ ምሁር ኦርቶዶክስ የሥነ ጽሑፍ ምሁር ኦርቶዶክሳዊ የሐረገ ትውልድ ጥናት ምሁር ኦርቶዶክሳዊ የቋንቋ ምሁር ኦርቶዶክሳዊ የታሪክ ምሁር በዚህ ጉዳይ ላይ ከፍተኛ ስራ መስራት አለበት። ምሁሩ ነው ሊሰራው የሚችለው። እኛ አገልጋዮች ነን። እኛ ቅዳሴ፣ አምልኮ፣ ጸሎት፣ ስብከት ነው። ይሄ ሪሰርች የሚያደርጉ ሰዎች በከፍተኛ ደረጃ ሊሰሩት የሚገባ ነገር ነው። ስለዚህ አሁን ያንቺን ጥያቄ በጥሪ መልክ ነው የምመልሰው። ኦርቶዶክሳውያን ንቁ! ኦርቶዶክሳውያን ለታሪካችሁ ተነሱ፣ ለቋንቋችሁ ተነሱ፣ ለስነ ትውልዳችሁ ተነሱ። ቤተ ክርስቲያን ላደረገችው አስተዋጽኦ ያደረገችውን አስተዋጽኦ ለማስተዋወቅ ተነሱ። አሁን ተነስ ስል ጦርነት እያወድኩ አይደለም። የእውቀት የእውቀት እንቅስቃሴ የምርምር እንቅስቃሴ አድርጉ እያልኩ ነው። ስለዚህ ኦርቶዶክሳውያን በሙሉ እንዳልኩት እኮ በጣም ብዙ ምሁር እኮ ነው ያለው ሃያ ሰላሳ ሰዎች እንኳን በዚህ ዙሪያ ላይ ቢሰሩ ዓለምን መለወጥ ይችላሉ። በእስልምናም ቢሆን አንድ ነገር ብቻ ሲወራ ነው የምሰማ። እስልምና እስላሞች ወንድሞቻችን ራሳቸው ምንድን ነው ኢትዮጵያ እስልምናን በሰላም የተቀበለች አገር ናት። የመጀመሪያው አላሁ አክብር የሚለውን ቃል መቃር ነው የሚሉት ጸሎት የተናገረው ኢትዮጵያዊ እስላም እንዴት ነው። ኢትዮጵያውያን እስላሞች ይህንን ታሪክ ለትውልዳቸው የማያስተምሩ በማጥፋት ፈንታ ይችን ሀገር ለመጠበቅ ኃላፊነት እንዳለባቸው ለምንድን ነው የማያስተምሩት? ፕሮቴስታንቶች ኢትዮጵያ ላይ ነው ስደት ሳይገጥማቸው ዝም ብለው የእግዚአብሔር አገር ስለሆነ ወንጌልን ሰበክን እያሉ ኦርቶዶክስን ነው እየለወጡ የእነሱ አባል ያደረጉት። ለምንድን ነው የኦርቶዶክስን ልጆች የእነሱ አባል አድርገው ዛሬ ኦርቶዶክስን ማስተዋወቅ የተሳናቸው ናቸው? ለእለት ጥቅም ካልሆነ በቀር ይህንን ለምንድን ነው ማወጃ ቃታቸው? ስለዚህ ይህን ቤተ ክርስቲያን ብቻ ሳትሆን ምሁራኑ፣ እስላሙ፣ ክርስቲያኑ ሁሉም ታሪክን በማሳወቅ ደረጃ ምንድን ነው መነሳት ያቃተው ነው ጥያቄ። ስለዚህ ኦርቶዶክሳውያን ይህንን ማድረግ አለባቸው። አንደኛው። ሁለተኛው በኦርቶዶክስ ቤተ ክርስቲያን አንድ የጥናት ማዕከል መቋቋም መቻል አለበት። ይህንን እንግዲህ ያው አሁን ምናልባት ይህን የሚሰሙ ሰዎች በፕሮፖዛል ደረጃ ሊሰሩ ቢችሉ፣ ተነስተው ሰውን የሚሳደቡ በየጊዜው በሌሉበት የስነ መለኮት ትምህርት ተነስተው ሰውን የሚሳደቡ ወጣቶች ቋንቋውም ችሎቱም ካላቸው በዚህ ዙሪያ ላይ ቢሰሩ ቤተ ክርስቲያንን በማትረፍ ዙሪያ ላይ ቢሰሩ ምናልባትም ሕዝቡን ከግራ መጋባት ነፃ ማውጣት። ይሄ ደግሞ እውነት በሆነ ነገር አንድ ስለ እርቅ እየጻፍኩት ያልኩት ነገር አለና፣ የታሪክ እርቅ ብዬ ያስቀመጥኩት ነገር አለ። ታሪክ ጋር እንታረቅ። የት ላይ ነው ሪሊ የታሪክ ስህተት የተፈጠረው? ለምንድን ነው አንደኛው ታሪክ ከሌላኛው ታሪክ የተለየበት ምክንያት ለምንድን ነው? የሶስት ሺህ ዓመት ታሪክ የመቶ ዓመት ታሪክ ነው ያሉት ሰዎች ይህንን በእርቅ ደረጃ የታሪክ እርቅ መታረቅ አለብን የሚል አመለካከት አለኝና በዚህ መልክ መስራት ብንችል የተሻለ ነው ብዬ አስባለሁ። ኢትዮጵያውያን ሁልጊዜም በተስፋ ነው የሚኖሩትና በአሁን ሰዓት በሀገር ቤት በተፈጠረው ችግር ምክንያት በሀገር ውስጥም በውጭም ያሉት የህብረተሰባችን ክፍሎች ከፍተኛ ሀዘን ላይ ነው የሚገኙት። ይሁንና ከዚህስ ባሻገር በኢትዮጵያ ላይ የሚታየው ተስፋ ምንድን ነው? የኢትዮጵያ ተስፋ ምን ይመስላል? በጣም አመሰግናለሁ እናቴ። ሁልጊዜም አምላካችን የተስፋ አምላክ ነው። በሰሞን የነቢያቱን መጽሐፍ እያነበብኩ ነበረ። መጀመሪያ የነቢያቱ መጽሐፍት እንትን የሚሉት የሰውን ኃጢአት ነው የሚያሳዩት። ከዚያ ቀጥለው በኃጢአት ምክንያት ቅጣትን ያሳያሉ። ከዚያ በኋላ ከቅጣት በኋላ የእግዚአብሔርን ምረት ነው የሚያውጁት። የመጽሐፍ ቅዱስ አሰራር እንደዚህ ነው። አሁንም እኛ እንደዛ ነው የሆነው። እኛ ባለፈው ኃጢአት በኢትዮጵያ ላይ እየተሰራ ነው። ንስሐ ግቡ፣ አልቅሱ፣ ምድሪቱ ንስሐ ትግባ እያልን እየጮህን ነው። አሁንም እሱ መቀጠል አለበት። እግዚአብሔር ሁልጊዜ አንድን ሕዝብ ወደ ተስፋ ሲመራ የተወሰነ ጭላጭል፣ የብርሃን ጭላጭል ያሳያል። ድቅድቅ ባለ በማይነጋ በሚመስል ሌሊት ውስጥ የሆነ የጮራ ብርሃን ያሳያል። በዚህ የመከራ ጊዜ፣ በዚህ የተስፋ መቁረጥ ጊዜ፣ በዚህ አንቀጥልበትም ባልንበት ጊዜ እግዚአብሔር በኢትዮጵያ ምድር ላይ አንድ ሌላ የተስፋ ጭላጭል ይዞ ብቅ አለ። ምን የአባይ ግድብ የሚገርም ነው። አሁን ባለንበት ደረጃ እግዚአብሔር ኢትዮጵያን ለማዳን እንደገና ሌላ የተስፋ ጭላንጭል የነዛ ፕሮጀክት ነው። ለኢትዮጵያ ኢትዮጵያውያን አንድ ነገር አድርገዋል። ምን የማይቻል ነገር እንደሚቻል አሳይተዋል። አይሆንም የተባለ ነገር እንደሚሆን ያውን በራሳቸው አቅም ልክ ጣሊያንን በራሳቸው አቅም ድል እንዳደረጉት አሁንም በአባይ ላይ የሚደረገውን ፖለቲካ ሁሉ ሌሎቹ ዓለምን በሙሉ ይዘው ዓለምን እኮ ነው የተባበሩ መንግሥታት ድርጅትን፣ ሀብታም ሀገሮችን፣ ሁሉም ነገር ይዘው እየጣሩ ነው። ነገር ግን ኢትዮጵያውያን ብቻቸውን ድል አደረጉ። አይገርምም? እግዚአብሔር በኢትዮጵያ ላይ ገና የምሕረት እጁን እንደዘረጋ ነው። ኢትዮጵያ ገና የኢትዮጵያ ከፍታ ገና። እኔ ድሮም ቢሆን ኢትዮጵያ ወደ ከፍታ ትወጣለች። ይህንን የዘራ ነው፣ እንደገና ሌላ የፍቅር ዘር ይዘራል። እንደገና ሌላ የይቅርታ፣ የብልጽግና፣ የከፍታ ዘር ይዘራል በኢትዮጵያ። ምክንያቱም ምልክት አሳይቶናል እግዚአብሔር። ስለዚህ ይሄ በሁለት መንገድ ማደግ አለበት። አንድ በትህትናና በንስሐ በጸሎት ነን መትጋት ይህንን ማድረግ ያለብን ይህን ነው። እግዚአብሔር አሸንፏል። ለእግዚአብሔር ክብር እንሰጣለን። እግዚአብሔር ለኢትዮጵያውያን ኃይል ሰጥቷል። ለእግዚአብሔር ክብር እንሰጣለን። እግዚአብሔር አምላካችን ደግሞ ኢትዮጵያ ሁልጊዜ የምናገረው ቃል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው። ዝርግታ ሁልጊዜ ትኖራለች እና ምረቱን እየተቀበለች ታጭዳለች። ስለዚህ የአባይ ግድብ እዚህ መድረሱ በከፍተኛ ደረጃ ለኢትዮጵያ ተስፋ ሰጥቷል። ይህንን በጸሎት በንስሐ እና በይቅርታ በትትና ሆነን እንድናደርገው ሁለተኛ የገንዘብ የእውቀት ቅድም እንዳልኩ አዋቂዎች የፖለቲካ አዋቂዎች በእውቀታቸው የህግ አዋቂዎች በህጋቸው ገንዘብ ያላቸው በገንዘባቸው አንድ የግብፅ ሀብታም እኔ ግድብ ሲገደብ ከማይ በጦርነት ግብፅ ስትቃጠል ባይሻለኛል ብሎ ጻፈ ተብሎ አይቻለሁ የሚገርም ነገር ነው እስከዚህ ድረስ ጨካኞች ናቸው አባይ ተገድቦ ከማይ ጦርነት ጦርነትን እመርጣለሁ ያለ ሀብታም ነው እኮ ደግሞ እንደዚህ የሚል እንደዚህ ጦርነት የሚያውጁ ሰዎች አሉ። ከዚህ ያው ለክፉ ገንዘባቸውን የሚያውሉትን ሰዎች እኛ ለመልካም በማዋል ይህንን ወደ ከፍታ የምንወጣበት መንገድ አለ ብዬ አስባለሁ። በመጨረሻ እምለው ነገር ንስሐ፣ እኔ አሁንም ቢሆን በኢትዮጵያ ብዙ ደም ፈሷል፣ ብዙ ሴራ ተስሯል፣ ብዙ ንጹሐን ሰዎች አልቀዋል። ንስሐ ያስፈልገናል ሁልጊዜ እላለሁ። በንሳ በእግዚአብሔር ፊት ልባችን እናፍስ። እንደዚያ ከሆነ ብቻ ነው ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታለች። የተዘረጋው እጇ ደግሞ እግዚአብሔርን በረከትና ጸጋ፣ ፍቅር ተቀብሎ ይመለሳል የሚል ነገር ማድረግ የምንችለውና እኔ ይሄ የአባይ ሁኔታ አሁን ላለን ተስፋ ትልቅ ማረጋገጫ ነው ብዬ አምናለሁ ማለት ነው። እንደሚታወቀው በአውስትራሊያ ና በኒውዚላንድ አውግረ ስብከት የሚገኙት አብያተ ክርስቲያኖች ሁልጊዜ ኢትዮጵያ ውስጥ ችግሮች በሚፈጠሩ ጊዜ የገንዘብም የቁሳቁስም መዋጮዎችን እያደረጉ ወደ ኢትዮጵያ ይልካሉ። ያው የቅርብ ጊዜ ትውስታችንም በዚህ በኮቪድ አስራ ዘጠኝ ምክንያት በተፈጠረው ችግር በውጭ ጉዳይ ሚኒስቴር በኩል የላካችሁት ገንዘብ ይጠቀሳል። በአሁን ሰዓትም በዓለም ዙሪያ ያሉ ኢትዮጵያውያን ኢትዮጵያ ውስጥ የተከሰቱት መፈናቀሎች ና ችግሮች የገንዘብ መዋጮዎች እየተሰባሰበ ይገኛል። ና እዚህስ በአውስትራሊያ የሚደረጉ የገንዘብ መዋጮዎች አሉ ወይ? በተለይ ደግሞ በአህጉረ ስብከቱ ስር ማለት ነው ምስራቅ አውስትራሊያ ሀገረ ስብከት ከአሁኑ ጋር ወደ አምስት ጊዜ ነው እርዳታ ያደረገ። አምስት ጊዜ የመጀመሪያ የአማራ ተፈናቃዮች ከዚህ ከጎጃም ከቤንሻ ጉለዚያ ተፈናቅለው የሄዱ ሰዎች ባህር ዳር ላይ ሄደው እኔ ራሴ ነኝ ካሽ ወስጄ ለእያንዳንዱ ሰው እስከ ሁለት ሺህ ድረስ ሰጥቼ የተመለስኩት እዚህ የተዋጣ ገንዘብ። ሁለተኛ በዚህ በአዲስ አበባ ዙሪያ የተፈናቀሉ አንድ ቤተ ክርስቲያን በጠየቅነው መሰረት ወደ ሰባት መቶ ብርድ ልብስ ገዝቶ ሰጥቶን ገዝተን እኔ ነኝ እዚያ አይደል ገዝተን እጄ ያደልኩት። የሶማሌ ቤተ ክርስቲያን እንትን ባለች ጊዜ ከአራት መቶ ሀምሳ ሺህ በላይ ነው። ያን ጊዜ እንዲያውም ሁለት ሀገረ ስብከት ስለነበረ በሀገር ቤት የነበረውም እነሱም እንደዚሁ አድርገው አንድ ላይ ወደ ዘጠኝ መቶ ሺህ የኢትዮጵያ ብር ተሰጥቷል። አሁን ደግሞ እንዳልሽው በዚህ ባለፈው በዚህ በኮቪድ አማካኝነት ወደ ሰላሳ ሰባት ሺህ የዚህ ሀገር ዶላር ሰብስበን አሁን ወስደን ወደ ሰባት መቶ ሰማኒያ ሺ ነው ምናምን ሰጠን። አልቀድም እንዳልሽው ዛሬ ደግሞ ገና ሌሎቹ ሳይጀምሩ የጾመ ሐዋርያት ፋሲካ ማታ ሆኖ ጸሎት ላይ ነው አሁን ያለ ነው። በነገራችን ላይ እኛ ሱባኤውን አናቆምም ይሄ ነገር እስኪያቆም ድረስ ብለን በየቀኑ በሱባኤ ላይ ነው ያለ ነው እና ያን ዕለት አንድ ሰው ይዛችሁ እራት ብሉ የሚል አወጅኩኝ። እና ከዚያን ጊዜ ጀምሮ ሰዎች መስጠት ጀምረዋል። በኋላ መጥተው ነው አሜሪካን ሀገርም አውሮፓም ያሉት ልጆች ማሰባሰብ የጀመረው። ጥሩ ነው ማሰባሰቡ፣ ግን የሌላውን የስጦታ ዋጋ ማሳጣት ደግሞ ጥሩ ነገር አደለ፣ በመጽሐፍ ቅዱስ ቋንቋ ኃጢአት ነው። የምስራቅ አውስትራሊያ ሀገረ ስብከት እንዳልኩሽ ከአሁን ጋር ወደ ስድስተኛ ጊዜ ነው። ማንም ሳይሞክረው እርዳታ እያደረግ ነው ያለ። ነው ደግሞ የሚያደርገው ኢትዮጵያ ላለው ሕዝባችን ነው፣ ለሁሉም ለተቸገረው ነው የምናደርገው እና ይህንን ዛሬም ጀምረን አንድ ሰው ሳይቀር ወደ ስድስት ሺህ ሰጥቷል አንድ ሰው እና አሁን ከሀያ ሺህ በላይ ይሰብስበናል። ስለዚህ ይህን የሚሰሙ ሁሉ ይህንን ትብብር ቢያደርጉና አሁን ለተቃጠሉት አብያተ ክርስቲያናት አሁን ሄኖክንም እዚህ ሀገር ጣጣስ ነበሩ በድሮው ጊዜ እሳቸውን ደውዬ አነጋግሬያቸዋለሁ። በጣም ብዙ ሰዎች በየቤተ ክርስቲያኑ ተጠልለው ነው ያሉት እና እሱን እርዳታ እየሰጠን ነው እና ደግሞ ህዝቡም በደንብ እየሰጠ ነው። እግዚአብሔር ይባርክልን፣ የሰጣችሁት በእውነት እንደው ከልቤ ከልቤ ቋንቋ የለኝም። በነገራችን ላይ ይህንን የሚገልጽ ቋንቋ ስለሌለኝ እንደው እግዚአብሔር በጸጋው በበረከቱ ይጎብኛቸው፣ ስጦታቸውን እጥፍ ድርብ አድርጎ ይቀበልላቸው ብዬ ከመመረቅ ያለፈ ሌላ ነገር የለኝም። ውስጤ ግን ብዙ ነገር ቢያገኝ በተናገርኩ ደስ በላይ ነበር። ስለዚህ ህዝቡ በጥሩ ሁኔታ እየሰጠ ስለሆነ እግዚአብሔር ያክብረው፣ ልጅ ያውጣለት፣ ሁልጊዜ በመስጠት የሚሰጠው አያሳጣው፣ በመስጠት ላይ የተመሰረተ ህይወት ያኑረው፣ ሁልጊዜ በጸጋው በበረከቱ ይጎብነው ነው ብዬ እናገራለሁ እና ይሄ ነው ያለው ሁኔታን። በስተ መጨረሻ የማነሳለሁት ጥያቄ ምንድን ነው? ከዚሁ ከወቅታዊ ጉዳዮች ሳንወጣ በአሁን ሰዓት ለኢትዮጵያ ትልቁ ርዕሰ ጉዳይ የህዳሴ ግድብ ጉዳይ ነው። ይህንንም መሰረት በማድረግ በቅርቡ በተለይ ባለፈው ቅዳሜ በታላቁ ህዳሴ ግድብ ድርድርና ቀጣይ ሂደቶች ዙሪያ በኤዥያና ፓስፊክ የሚገኙ የኢፌዴሪ ኤምባሲዎች ያዘጋጁት ውይይት ነበር። በዚያ ውይይት ላይ እርሶም ተገኝተዋል። በውይይቱ ላይ እንደ መቋጫ ከተቀመጡት ሀሳቦች መካከል ለኢትዮጵያውያን የተደረገ ጥሪ ነው። ግድቡ የመጀመሪያው ሙሊት ይጠናቀቅ እንጂ ከዚህ በኋላም በርካታ ስራዎች ስለሚቀጥሉ ለኢትዮጵያውያን እና ለትውልደ ኢትዮጵያውያን ቀጣይ የሆነ ጥሪ ቀርቧል። እርሶም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ወክለው ተገኝተዋል። በዚህ ዙሪያስ የቤተ ክርስቲያኒቷ ምላሽ ምንድን ነው? በጣም አመሰግናለሁ። ትናንት ይገርምሻል፣ እኔ የጸሎት ሰዓት ሆኖብኝ አልጨረስኩትም እንጂ የውጭ ጉዳይ ሚኒስቴሩ እና የዚህ የዋና የኤነርጂ ሚኒስቴሩ ንግግር ያደረጉ ነበረ። እዚያ ላይ የጠየቁት ነገር ሶስት ነገር ነው። አንደኛ፣ በጠቅላላ ኢትዮጵያዊ የሆነ ሁሉ ይሄ የኔ ሀብት ነው ማለት አለበት፣ የኔ ነው ማለት አለበት። አባይ የኔ ነው የሚለው ኢትዮጵያ ብቻ አይደለም። ኢትዮጵያዊ የሆነ የኢትዮጵያ ደም ያለው በሙሉ የኔ የባለቤትነት መብት መያዝ አለበት። አንድ ሰው የባለቤትነት መብት አለኝ ካለ አስተዋጽኦ የማድረግ ግዴታ ደግሞ አለበት። ልክ ዳግማዊ ዓፄ ምኒልክ የምትችል በጉልበትህና በገንዘብህ የማትችል ግን በጸሎት እርዳኝ ብለው የአድዋን ጦርነት እንዳወጁ ልክ እንደዚህ ሁሉ የምትችል በገንዘብ በጉልበት እና በእውቀት የማትችል ደግሞ በጸሎት የባለቤትነት መብት መያዝና የኢትዮጵያ ደም ያለበት ሁሉ ማለት ነው። አንድ የእስልምና ሃይማኖት ተከታይ ወንድም አለን የአረቦችን እየተረጎመ የሚናገር እና መድን ነው የአባይ ንጉሶች ነን ይላል። እነሱ የአባይ ልጆች ነን ካሉ እኛ ደግሞ ንጉሶች ነን። ንጉስነት ከልጅነት ይበልጣልና ኃላፊነትም አለው እና ሁሉም ሰው በዚህ ኃላፊነት ስሜት እንዲሰራ ነው ጥሪ የማቀርበው በእግዚአብሔር ስም ማለት ነው። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ እናመሰግናለን እግዜር እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ ሀገራችን ሰላም ያድርግልን፣ ሕዝባችን በሰላም በብልጽግና ይጠብቅልን። እናንተንም በምትሰጡት አገልግሎት እግዚአብሔር ይባርካችሁ፣ ያኖራችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህን ሀገርም እግዚአብሔር በምረቱ ይጎብኘው። ክብር ነው። አሁንም ያለበት ሁኔታና እግዚአብሔር በምረቱ ይጎብኘው። እየጸለይን ነው። ጸሎታችን እግዚአብሔር ከሁላችን ጋር ይሆን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።